ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፕሮፌሰር የቢዮ ወልደ ማርያም በቅርቡ ፕሮፋይል ኦፍ ከሬጅ በሚል ርዕስ የጻፉትን መጽሐፍ ለንባብ አብቅተዋል። የጣሊያን ቅኝ አገዛዝ እና የእንግሊዝ የፖለቲካ ጣልቃ ገብነት ምን አይነት አሉታዊ አስተዋጽኦች ነበሩት? ከዛስ ጀምሮ ተያይዞ የዛ ተጽዕኖ ባሁኑ ባለው ኤርትራና ኢትዮጵያ ላይ ምን ያሳደራቸው አሉታዊ ተጽዕኖዎች አሉ? መቼስ በተለይ የጣሊያን ኤርትራን እንደ ግዛት አድርጎ አምሳ ዓመት ከያዛት ብዙ ለውጥ ነው ያለው። ኦፍኮርስ ፊዚካሊ እንደምታውቀው ኤርትራ ከኢትዮጵያ ያደገ ነው የነበረው። ትንሽም ቢሆን አድገዋል። ትንሽ ሁለተኛ፣ ይሄ በሙሉም ባይሆን የአውሮፓ ስልጣኔ ጭላንጭል ይታይበት ነበር። ዴርፎር ከአምሳ ዓመት በኋላ ልክ እንዳየነው ናይንቲን ፎርቲ የነበሩ ፖለቲካዎች ልዩነት እንዳለ እናያለን። ልዩነቱ ምንድነው? እንግዲህ እኛ ብቻችን የነበርንነን ኤርትራ የራስዋ አይደንቲቲ ዲስፓይት ኤርትራ ምንም ቢሆን ሂስቶሪካሊ ግራቪቴት የምታደርገው በኢትዮጵያና ሀይለንድ ትግራይ ነው። ግን የአምሳ ዓመቱ ደግሞ ያመጣው ብዙ አንዳንድ ለውጦች ነበሩ፣ ብዙም ባይሆንና ይሄ ራሱ እንደ ማርክ ተወስዶ ነው። ፖለቲካ ስንገባም በናይንቲን ፎርቲ ፌዴሬሽን ሊመጣ የቻለ በዚህ ነው። ምክንያቱም ኮምፕሊት ዩኒዮን የማይስማሙ ነበሩ ኮምፕሊት ሰፐሬሽን ደግሞ እንዲሁ የሚጻረሩ ነበሩ። ደርፎ የሚያሳይ የጣሊያኖች ኢምፓክት በዚህ አምሳ ዓመት ኢምፓክት የፈጠረው ነው። ይሄ ነገር ሊሆን የቻለው እንግሊዞች እንደ ሞግዚት ነው ሀገሩን ይዘውት የነበረ። እንም እንደ ሞግዚት ሆነው ብዙ ነገር ነው ጥቅዳቸው የነበረ። እንዴት አድርገው ይሄ አፍሪካ ቀን የሚጠበቅበት መንገድ ነው የሚያዩ የነበሩ። እንደምታውቀው አጼ ኃይለሥላሴ ወደ አዲስ አበባ ሲመለሱ እንደ ንጉስ አርገውም አልተቀበሉዋቸውም። ኢንፋክት የነበረው የእንግሊዛዊ የእንግሊዝ ወታደሮች አዛዥ እና የቃል ኪዳን አዛዥ አዛዥ የቃል ኪዳን የወታደር ቃል ኪዳን አዛዡ መንግስት እንዳያቋቁሙ ነው አንዱ የፈራው፣ አልፈለገም ነበር። ምክንያቱም ያሰቡት ለኢትዮጵያ መከፋፈል ነው። እንዲያው ትግራይና የትግራይ ኤርትራ አንድ ስቴት እንዲኖራቸውና ራሳቸው እንዲኖሩም ይሄ እህል እያስገባ ነበር። አንዳንድ ፕሎይ ነበረው እንግሊዝ ላይ በአርበኝነት ጊዜም ጣሊያን ከመውጣቱ በፊትም እንደዚሁ አንዳንድ አርበኞች እየገባ አፄ ኃይለ ሥላሴ ወደ ሀገራቸው እንዳይመለሱ እና እሱ በፈለገው በአንዳንድ በጀነዚ ኖቢሊቲ ላይ ፓፐት መንግስት ተቋቁሞ እንደ ኒዮ ኮሎኒያል ስርዓት ለማስያዝ ይሄ ነገር ነው የተጠቀመበት። የአስር ዓመት ኤርትራ ውስጥ በነበረበት ጊዜ ነው ማለት። እንደምናውቀውም ይሄ የትግራይ ትግሪኝ መንግስት ሳይሳካለት ሲቀር እና ከአጤ ኃይለ ሥላሴ ጋር ስምምነት አድርጎ ትግሬዎቹ በአርበኝነት ሲነሱ በአርባ ሶስት ዓመተ ምህረት ለምሳሌ ያ የነበረውን ፕላን ትቶ ነው እንደገና አውሮፕላኖች አምጥቶ ቀዳማዊ ወያኔ የሚባለውን የደበደበው በዛን ጊዜ ነው። ይህ አስር ዓመት የእንግሊዝ ለራሱ ጥቅም ፖለቲካ የሚሰራበት ወቅት ነው የነበረው። ከዛ ባሻገር በተለይ በዚህ በሀገር ፍቅር ማህበር፣ በፌዴሬሽኑ ምስረታ አወዛጋቢ በሆነው ውበት ወቅት በዛ ወቅትስ ምን አይነት ሚናዎች ተጫውተዋል? ከዛ ውስጥ ሰባቸው ጎልቶ የሚወጡ ኤርትራውያን ማን ናቸው? ወይም ስመጥር ሀማሴን ተብለው የሚጠሩ ወደ ሁለት ነው የተከፈሉት። መጀመሪያ እነዚህ አርበኞች ሆነው ያገለገሉና ቢሮክራሲውን ሲደራጅ ከ1920ና 1930 ጀምረው መኖሪያቸውን ኢትዮጵያ ያደረጉትን እነዚህ እንደ ፈርስት ኢንስተንስ የሚፈልጉት የነበረ ኢትዮጵያና ኤርትራ አንድ እንዲሆኑ ነበር። ኦፍ ኮርስ ይሄ በሙሉ ልክ አይዘለም፣ ምክንያቱም በኋላ ሀሳብም የቀየሩ ነበሩ። ሀሳብ ሲቀይሩ ግን ለምን ከኢትዮጵያ ጋር በውል ወንድምና ሕዝብ እነሆም በውል ግን ውል ይኑሩ ኢንሰንስ ይሄ አበሻ አነጋገር ነው እንጂ በፌዴራል ሲስተም ማለት ነው። በሌላ በኩል ግን በብዛት የታቆላና በተለይ እስልምና ሃይማኖት የሚከተሉ ግን ይሄ ነገር አይፈልጉትም ነበር። የማይፈልጉት ነገር ደግሞ እውነታቸው ነው እንደምታውቀው ኢትዮጵያ የክርስቲያን ሀገር ነች። ኢትዮጵያ የክርስቲያን ደሴት ነች ይባላል። ራሱ የዘውዱ መስቀል ያለበት ነው የንጉሰ ነገስቱ ዘውድ። እና እስላሞቹ በዚህ ሲፈሩ እውነታቸው ነው ነው የምለው እኔ። እነዛ ኮምፕሊት ዩኒዮን የሚሉ የነበሩ ደግሞ እኛ ክርስቲያን ነን እኛ ሃይማኖታችን የአበሻንን እንዲያውም የኛ ግማሽ እኛ ጋር ተናጋሪ እንዲ አዘር ሳይድ አለ ደርፎር ምን ለምን አንድ አንሆንም አንሆድም ነው በት ኦፍኮርስ፣ ከነሱም በኋላ ሀሳባቸውም የቀየሩ ነበሩ። እንዴ በውል ይሁን እንጂ የሚሉ ብላታ ገብረ መስቀል የመሰሉ ነበሩ። መጀመሪያ ያው የማህበር ፍቅረ ሀገር ሰክረተሪ የነበሩ ናቸው። በኋላ ግን እንዴ ይሄ ነገር ቢታሰብበት፣ ከዛ በኋላ ነው እንግዲህ ይሄ የፌዴሬሽኑ ጉዳይ በተባበሩት መንግስታትም ትራክሽን አግኝተው ወደ ፌዴሬሽን የተገባበት ምክንያት ይሄ ነው እንዳየነው በእድሜያችን ነው ማለት ነው። ይሄ ለሁለቱም አላስደሰተም። ከኢትዮጵያ ጋር አብረን እንሁን ያሉና ከየለም እኛ የራሳችን መንግስት ይኑረን አለበለዚያ አንፈልግም ያሉትም ጊዜያዊ መፍትሄ ነው የሰጠው እንጂ መፍትሄው ዘላቂ እንዳልሆነ ያየነው ያው የኤርትራ ጦርነት ሲጀመር ነው ዋናው ዲሳቲስፋክሽኑ ነው የሚያሳይ ነገሩ ሰትል አለመሆኑ ነው። ነገሩ እልባት አለማግኘቱ ነው። እንደገና ሽምጥ ጦርነት የተጀመረ ችግሩ እዚህ ላይ ደግሞ የአባባ ሰው ደግሞ ራሱ የኢትዮጵያ አፅያዊ መንግስቱ ራሱ ፌዴሬሽኑ ምን እንደሆነም የገባውም አይመስለኝም። አንድ ዋና ተጻራሪ የነበሩ ራስ ካሳ የሚባሉ ኖብልማን የጃኖሆይ ካዝን ናቸው መሰለኝ። እንዴ አንድ ሀገር ሁለት መንግስት ይኖራል እንዴ ያሉ የኤርትራ ኢንተርናል መንግስት እና ያው የኢትዮጵያ መተለቁና በደንብ የተጻረሩት እነሱ ናቸው። አሁን ለአድማጮች እና በተለይ ለኤርትራኖቹ ልነጋቸው የምፈልግ በዚሁ አጋጣሚ እነ አክሊሉ እና ጠቅላይ ሚኒስትር የነበሩ ራሱ ጸሐፌ የትእዛዝ ወልደ ዮሐንስም ፌዴሬሽን እንዲቀጥል ብዙ ነው የጣሩት፣ ብዙ ብዙ ነው የጣሩት። ምክንያቱም ይሄ ለሌሎችም አራያ ይሆናል። በተለይ በተለይ የሶማሊያ ጉዳይ ፊት ስላላገኘ ያለ ሶማሊን በፌዴሬሽን ከኛ ጋር ትሆናለች ብለው አስበው ነው በት ኦፍኮርስ ያ ኮንሰርቬቲቭ ፎርስ ግን ይሄ አልተቀበለውም። ሁለት መንግስት አይኖርም አንድ ሀገር ላይ እና እርግጥ እርግጥ በዚህ አጋጣሚ ማዕከላዊ መንግስቱ የአዲስ አበባ መንግስት ብዙ ኤርትራኖችን የሚያስቀይም ነገር አደረገ። ይህ ግን ክርስቲያኑ ራሱ መቀየም ጀመረ እና ይሄ ሽምጥ ጦርነቱ ጀመረ። ያው መጨረሻ እንዳየነው ነው። በዘጠና አንድ ዓመተ ምህረት ኤርትራ ያው የራሷ መንግስት አወጀች። አሁን እንዳነሱት በእርግጥ አፄያዊ ስርዓትም አከተመ። ከዛም የደርግ ስርዓት ተጠክቶ ነበር። ከዛም ያለው 30 ዓመት ረጅም ጦርነት ተካሂዶ እንደዚሁ አሁን ኤርትራ ሉዓላዊ አገር ሆና በፕሬዚደንት ኢሳያስ አፈወርቂ የምትመራው የአሁኑንስ ወቅት በኢትዮጵያ እና በኤርትራ መካከል ያሉትን ግንኙነት እንዴት አዩታል? ሁለተኛስ ኤርትራ ከዚህ ሁሉ አውረዶች በኋላ ነጻ መውጣት ማለት ምን ያስገኝላት ትሩፋቶች አሉ? በእውነቱ ይሄ ራሱ ለሱ ፕሮግራም የሚፈልግ ነው። ግን የሚገርምህ ኤርትራ ኢትዮጵያን ኢትዮጵያ ካለው መንግስት ጋር ተዋህደው ህዝባዊሀንት ትግራይን የሚመራውን መንግስት ተሻርቀው ሲደበድቡት በጣም አይሮኒክ ነው። ምክንያቱም ለዚሁ ተሟጋች የነበረው የኤርትራ ነፃነት ራሱ ህወሓት ነው። የሚመስለኝ የአቶ ኢሳያስ የግል ቂም ነው። መጀመሪያ ትግሬዎቹ አሸንፈውታል። በዘጠና ስምንት በትግሬዎቹ የሚመራ የኢትዮጵያ ሀይል ደምስሶታል። እና ይሄ ቂም መዋጣትም አድርጎታል። ግን ሀገሮችን የሚያክል እንደዚሁ ስታምስ በግላዊ ቅል ተነስተህ ግን ችግሩ አሁን ለሁላችን ነው የሆነው ትግራይ ያለው ችግር አዲስ አበባ ያለው ችግር፣ ወለጋ ያለው ችግር እና በኤርትራ ህዝብ የሚደርሰው ያለው ችግር ለሁላችን የሚሰማን ነው። አቶ ኢሳያስ የራሱ ጥቅም አለው። የራሱ ቂም ለመበቀል ፈልጎ አላስፈላጊ የሆነውን ጦርነት በትግራይ ከፈተ። በትግራይ ላይ መከፈቱ የሚያሳዝነው እነዚህ ትግራዮቹ ናቸው። እንደ እነዚህ ሰዎች ለብዙ አመቶች ተታግለዋል። ተታግለው ራሳቸው ሀገር እንሁን ብለዋል። ለምን አይሞክሩትም? ረፍረንደም ያደርጉና ይሞክሩት ብለው የተማጎትላቸው እነሱ ነበሩ። ተመልሰው እነሱን ሲደበድቡ እነሱንም አልደበደሙም። እነሱ ያደረጉት ሴትና ህፃን ሳይቀር ገበሬውን የሚያመርትበትን ምስሪያ ሳይቀር ዘርፈው ብዙ ብዙ መጥፎ ነገር ነው ያየነው ያየ ነው። ብዙ መጥፎ ነገር ነው ያየ ነው። ክብርት የሆነች የሴት ልጅ እንደዚህ ሲደፍሩ፣ ህፃን ሳይቀር ሲያንገላቱ ያየነውን ሁሉ አቶ ኢሳያስ በእኛና በኢትዮጵያ ሕዝብ ደም የተከለልን አዛን ኤሪትሪያን የኔ ስራ ሲናገር በማያስፈልገውን ጋር አገር ገብቶ ኢትዮጵያኖችም የሚወዱት አይመስለኝም። የተለዩ ሴክሽንስ ይኖራሉ። ሴክሽንስ እዚሁ ፓብሊክ ሆኖ መናገር ነገሩን ማስፋፋት እና ማባባት ስለሚሆን ግን በሰርተን ሴክሽንስ አሉ፣ ይህንን ነገር እንዲባባስ የሚፈልጉ። የተቀረው የኢትዮጵያ ህዝብ ግን እንዲሁ ሲሆን ኢሳያስ የህዝቡን ክብርን ነጻነት ያልጠበቀ የሚያሳዝን ነው። ፕሮፌሰር የቢዮ ወልደ ማርያም ፕሮፋይል ኦፍ ካሬጅ ኤሪትሪያን ስትራግል አገኒስት ኢታሊያን ኮሎኒያሊዝም ኤንድ ፋሽዝም መጽሐፍ ደራሲ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። የጌርስጥልኝ ከዛሁን የእድል መስጠትህ እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።